ብቸኛው በትግራይ ክልል የሚንቀሳቀሰው ተቃዋሚው ፓርቲ አረና ትግራይ ለሉዓላዊነትና ዲሞክራሲ በትላንትናው ዕለት እሁድ በመቀሌ ኩሓ ተብሎ በሚታወቀው አካባቢ ወጣቶች በሰላማዊ እንቅስቃሴ ላይ በነበሩበት ወቅት የመንግስት የጸጥታ ኃይሎች ጥቃት እንደፈጸሙባቸው ገልጿል። በጥቃቱም የፓርቲው አባላት ጨምሮ አክቲቪስቶችና ሌሎች ወጣቶች ተደብድበው ከፍተኛ ጉዳት ደርሶባቸዋል፣ በርካቶችም ታስረዋል ሲሉ የአረና ለሉዓላዊነትና ዲሞክራሲ ሊቀመንበር አቶ አብርሃ ደስታ ዛሬ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ ገልጸዋል። ፓርቲው በደረሰው ጥቃት እና ና እንዲሁም ሌሎች ጉዳዮች ዙሪያ መረጃ ለማግኘት እያደረገ ያለው ጥረት በጸጥታ ኃይሎች እየተደናቀፈበት እንደሆነ አቶ አብርሃ ጨምረው ገልጸዋል። ወጣቶች በጽዳት ላይ የተሳተፉ እያለ ከዛ በኋላ ከፖሊሶች ፖሊሶች መጥተው ደብድቧቸዋል፣ ክፉኛ ደብድቧቸዋል። የተወሰኑ ሆስፒታል የገቡ አሉ። ከአስር በላይ የሚሆኑ ደግሞ የት እንደታሰሩ አይታወቅም፣ የት እንዳሉም አይታወቅም። ስለዚህ ይህንን በጣም ጸረ ሕዝብ የሆነ ውሳኔ ነው፣ አፋኝ ተግባር ነው፣ በጣም የምናወግዘው ነው። ለምን እንደ ተደብደቡ ለምን እንደታሰሩ ትክክለኛው ምክንያት ማወቅ አልቻልንም። ምክንያቱ ልጆቹ ማግኘት አልቻልንም። የት እንዳታሰሩም አይታወቅም። ሆስፒታል ያሉም ማገናኘት አልቻሉም። እስካሁን ልናገኛቸው አልቻለም። አረና እንዳለው ትላንት በፖሊስ ድብደባ ከተፈጸመባቸው የመቀለ ኩያ አካባቢ ነዋሪዎች መካከል የፓርቲው ማዕከላዊ ኮሚቴ አባል ና የቁጥጥር ኮሚቴ ምክትል ሰብሳቢ አቶ ጽጋቡ ቆባ እንደሚገኙበት አቶ አብረሃ ደስታ ገልጸዋል። ይህ ተግባር ህጋዊነት የጎደለው ና በዚህ ወቅት የማይጠበቅ በማለት ፓርቲው እንደሚያወግዘው ሊቀመንበሩ ተናግረዋል። አጠቃላይ በትግራይ ያለው ወቅታዊ የፖለቲካ ሁኔታ በጣም አሳሳቢ ነው። ወደ አፈናም ነው እየሄድን ያለ ነው። አሁን ባለው ሁኔታ ወደ ሪፎርም ወይም ደግሞ ለውጥ በሚያመጣ መልኩ ህዝብ ማገልገል በሚችሉ ሰዎች ላይ አስተዳደር ላይ ነው የምንጠብቀው እንጂ አሁን አፈና ጊዜው አይደለም፣ ትክክልም አይደለም። ለትግራይ አንድነትም በጣም አስጊ ነው። በዚህ ጉዳይ ዙሪያ ከመንግስት ወገን መረጃ ለማግኘት የመቀለ ኩያ ክፍለ ከተማ ፖሊስ እንዲሁም ጸጥታ ጽህፈት ቤት ኃላፊዎች ጠይቀን አልተሳካም። የመቀለ ከተማ ጸጥታና አስተዳደር ጽህፈት ቤት ኃላፊ በበኩላቸው በጉዳዩ ዙሪያ የደረሳቸው አንዳች መረጃ እንደሌለ ገልጸዋል። በሌላ በኩል ዛሬ የአረና ሉዓላዊትና ዲሞክራሲ ሊቀመንበር አቶ አብርሃ ደስታ በሰጡት ጋዜጣዊ መግለጫ ባሳለፍነው ሳምንት መጨረሻ የህወሀት ማዕከላዊ ኮሚቴ ከስብሰባው በኋላ የሰጠው መግለጫ አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ አስተያየት ሲሰጡ ህወሀት በመግለጫው ያቀረባቸው ውንጀላዎች ተቀባይነት የላቸውም ብለዋል። የተለያዩ ስም እየሰጠ በመግለጫው እንክርዳድ፣ ባንዳ ወዘተ እያለ የትግራይን ህዝብ ለማፈን አፍኖ አፈናውን በመቀጠል ጥረት እያደረገው መሆኑን የሚያሳይ ነው። ስለዚህ ህወሀት ያወጣው መግለጫ ለህዝብም ለሀገር ሰላምም ለህዝብ ደህንነትም ጠቃሚ አይደለም። ለእኛም ምህዳሩን የሚያጠብ ህዝብን በማስፈራራት ለመግዛት ማሰቡ ነው የሚያሳየው። ስለዚህ አሁን በፖለቲካ ፓርቲዎች ዘንድ እየተወያየንበት ያለውን አጀንዳ ገደል የሚከትል ነው። ስለዚህ ተቀባይነት የለውም። የህወሀት ማዕከላዊ ኮሚቴ አርብ ዕለት አውጥቶት በነበረው መግለጫ በስም ያልጠቀሳቸው ኃይሎች ተልእኮ ተሰጧቸው በትግራይ ህዝብ ሰላምና ድህነት ላይ አደጋ ለመፍጠር እየሰራ መሆኑ ጠቅሶ እንደነበር ይታወሳል። ለዲ ደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ።